በደራ ወረዳ በቀጠለ ግጭት ሰባት ሰላማዊ ሰዎች ተገድለዋል ሲሉ የአካባቢው ነዋሪዎች ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት እንዲሁም በመንግስት ኃይሎችና በፋኖ ታጣቂዎች መካከል ከመስከረም 27 ቀን 2017 ዓ.ም በቀጠለ ግጭት ሰባት ሰላማዊ ሰዎች ተገድለዋል ሲሉ የአካባቢው ነዋሪዎች ገልጸዋል። ነደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት እነዚሁ ነዋሪዎች እንዳሉት የሞቾቹ አስክሬን የተገኘው ጥቅምት ሁለት ቀን ሁለት ሺ አስራ ሰባት ነው። የአሜሪካ ድምጽ ስለ ጉዳዩ ካነጋገራቸው ሁለት የዞንና የወረዳ ባለስልጣናት አንዱ ምንም ውጊያ የለም በማለት ሲያስተባብሉ፣ ሌላኛ በበኩላቸው ወረዳው ከጸጥታ ችግር ውጭ ሆኖ አያውቅም ብለዋል። ጸሐይ ዳምጠው ዘገባላት። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ በመንግስት ኃይሎች እና በኦሮሞ ነጻነት ሰራዊት እንደዚሁም በመንግስት ኃይሎች እና በፋኖ ታጣቂዎች መካከል ከመስከረም 27 ቀን 2017 ዓ.ም ጀምሮ እንደገና የተቀሰቀሰው ግጭት ሰላማዊ ሰዎችን ለጉዳት እየዳረገ መሆኑን ነው የአካባቢው ነዋሪዎች በስልክ ለአሜሪካ ድምፅ ያስረዱት። ግጭቱን ተከትሎም ቅዳሜ ጥቅምት 2 ቀን 2017 ዓ.ም በትንሹ ሰባት ሰላማዊ ሰዎች ተገልሏል ብለዋል። የደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁት የአካባቢው ነዋሪ ይህንኑን አብራርተዋል። አናንደራ ከነረት ባየ ወራና ና ራብሮመሞቃ ገረሲራራናማራ የጋጋመዳው መጠረራ በደራ ወረዳ ላይ ሶስት የታጠቁ ሀይሎች ማለትም የመንግስት የጸጥታ ኃይሎች የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች በሚያደርጉት የተኩስ ልውውጥ ንጹሐን ዜጎች በመካከል ተጎድተዋል መንግስት በሁለቱም የታጠቁ ኃይሎች ላይ ኦፕሬሽን እያካሄደ ነው የሰሞኑ ልዩም የሚያደርገው የፋኖ ታጣቂዎች በርከት ባሉ ሀይሎች ወደ ወረዳው ሲንቀሳቀሱ የኦሮሞ ነጻነት ሰራዊት ጋር ገጥል ተገጥመው ከዛም መንግስት በሁለቱም ታጣቂዎች ላይ አሰሳ እያደረገ ነበር። ከዛ እዛው ቀበሌዎች ውስጥ ገጠሙ። ከማን እንደተተኮሰ በማይታወቅ በሁለቱም ቀበሌዎች ውስጥ ነዋሪዎች የሆኑ ሰባት ሰዎች ሬሳቸው ከውጭ ተገኝቷል አሁንም ግጭቱ ስለቀጠለ የሞቱ ሰዎች ቁጥር ሊጨምር ይችላል፣ ከየአቅጣጫው ስለሚተኮስ። እኚሁ አስተያየት ሰጪ ህብረተሰቡ አሁንም ከፍተኛ ስጋት ውስጥ ነው ሲሉ ገልጸዋል። ዛሬም ሰው ከቤቱ እየወጣ አይደለም፣ ከብቶች ወደ ደጅ አይወጡም። በተለይ በብርጊ ቀበሌ ቱት ጉንዶ መስቀል ከተማ ላይ እየወጡ አይደለም። ድንጋጤውም ስጋቱም ከፍተኛ ነው። እንደ ነዋሪ ማለት የምንችለው መንግስት በሰሜን ሸዋ ላይ በተለይ ደራ አካባቢ ያለች ላይ ትኩረት ቢያደርግልን ነው። መንግስት አቤቱታችን እንዲሰማ ነው የምንጠይቀው። ሌላው የድራ ወረዳ ነዋሪ መሆናቸውን የጠቀሱትና ለደህንነታቸው ስለምሰጉ ስማቸው እንዳይጠቀስ የጠየቁት ግለሰብ በድራ ወረዳ የጸጥታው ችግር በርትቷል ይላሉ። አሁን እንደራሱ ወራና ሰዲን ከሞቱማ ባልኖ ፊ አክካሱማስ ወራና ቢሊሱማ ኦሮሞ ሶቺን ሳን ታሲሳ ጅራን መተ ገጋአ ጅራን እረድዴቢጣን መተ ነጋት ከን የሚጠማ ጅሩ። በደራ ወረዳ በመንግስት ኃይሎች በኦሮሞ ነጻነት ሰራዊትና በፋኖ ታጣቂዎች በሚደረጉ እንቅስቃሴዎች የወረዳው ነዋሪዎች እየተጎዱ ነው። የፋኖ ታጣቂዎች ጥቃት ሲፈጽሙ የኦሮሞ ነጻነት ሰራዊትም አጽፋውን ለመመለስ እርምጃ ይወስዳል። ነገር ግን የሰሞኑ ውጥረት የመንግስት ኃይሎችም ታጣቂዎቹ ላይ ኦፕሬሽን ለማድረግ በወጡበት ተገናኝተው ከያቅጣጫው የተኩስ ልውውጥ መደረጉ ነው። አሁንም ቀጥሏል። ሁለቱም የደራ ወረዳ መውጫ መንገዶች ተዘግተዋል። ችግር ውስጥ ነው ህብረተሰቡ። መንግስት ለችግሩ እልባት ቢሰጥ እንላለን። አስተያየታቸውን እየሰጡን ነዋሪዎች ከመስከረም 27 ቀን 2017 ዓ ም ጀምሮ ውጥረት መቀጠሉን ጠቅሰዋል። በወረዳው ስላለው የፀጥታ ችግር ያነጋገርናቸው የአካባቢው ባለስልጣናት ግን ሁለት የተለያዩ አይነት አስተያየት ሰጥተዋል። የአሜሪካ ድምፅ ያነጋገራቸው ሁለት የዞንና የወረዳ ባለስልጣናት አንዱ ምንም ውጊያ የለም በማለት ሲያስተባብሉ ሌላው ወረዳው ከፀጥታ ችግር ውጪ ሆኖ አያውቅም ብለዋል። አስተያየታቸውን የሰጡት ነዋሪዎች መንግስት አስቸኳይ መፍትሄ እንዲሰጣቸውም ጠይቀዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በሚመለከት በቅርብ ጊዜ ባወጣው የሩብ ዓመት ሪፖርቱ በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች አሳሳቢ ሆኖ እንደ ቀጠሉ አመልክተዋል። በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ኮሚሽኑ በድጋሚ ጠይቀዋል።